ከራያ የአላማጣ ወረዳና የአላማጣ ከተማ ተፈናቅለው በመቀለ ከተማ ተጠልለው የቆዩ ከ17 ሺህ በላይ ነዋሪዎች ወደ ቀያቸው መመለሳቸውን ያስታውቀው የትግራይ ደቡባዊ ዞን አስተዳደር የመጨረሻዎቹ ተመላሾች በዛሬው ዕለት መግባታቸውን ገልጸዋል። የዞኑ አስተዳዳሪ አቶ ሀፍቱ ኪሮስ ለአሜሪካ ድምጽ በሰጡት አስተያየት ካሁን በኋላ ተፈናቃዮችን መልሶ የማቋቋሙ ሂደት ትኩረት ሊሰጠው እንደሚገባ ተናግረዋል። ላለፉት 21 ወራት ከቤተሰቦቻቸው ተለያይተው በችግር ውስጥ እንደነበሩ ያስታወሱት ተፈናቃዮችም ወደ ቀያቸው መመለሳቸው እንዳስተሰሳቸው ገልጸዋል። ሙልጌታ ጽባ የዚህን ጉዳይ ዝርዝር ይዘዋል። የትግራይና የአማራ ክልሎች በይገባኛል ከሚወዛገብባቸው አዋሳኞች መካከል ከሆኑት የራያ አላማጣ ወረዳና አላማጣ ከተማ በሰሜን ኢትዮጵያው ጦርነት ምክንያት ተፈናቅለው በመኮኔ ማይጨው እና መቀለ የመጠለያ ማዕከል የቆዩ ከአስራ ሰባት ሺህ በላይ ሰዎች ወደ ቀያቸው መመለሳቸውን የትግራይ ደቡባዊ ዞን አስተዳዳሪ አቶ ሀብት ኪሮስ ለአሜሪካ ድምጽ ገልጸዋል። ይህ የተመላሾች አሀዝ የትግራይ ክልል ጊዜያዊ አስተዳደር ባስተባበረው ሂደት በይፋ የተመለሱ ተፈናቃዮች ብዛት መሆኑን የተናገሩት አቶ ሀብቱ ኪሮስ ከራይ አላማጣና አካባቢው የተመዘገቡት ተፈናቃዮች ጠቅላላ ቁጥር ከሰማኒያ ሁለት ሺህ በላይ እንደሆኑ እና ቀሪዎቹ ተፈናቃዮች በራሳቸው መንገድ እየተመለሱና እየተመለሱ ያሉ ናቸው ብለዋል። በይፋ ተፈናቃይ ወደ ቤቱ መመለስ እንደሚችል የሚያበስር ይፋ የሆነ ተፈናቃይ የመመለስ ስነ ስርዓት የጊዜ የሚያስተዳደሩ አካላትና የፌዴራል መንግስቱ አንድ ላይ ሆነን ወደ አላማጣና ራይ አላማጣ ወደ ራ ወደ አነት አካባቢዎች እንዲመለሱ አድርገናል። በዚህም በአንድ ቀን ብቻ አስራ አምስት ሺህ ሰባት የሚሆን ተፈናቃዮች ወደ እነዚህ ቦታዎች እንዲመለሱ አድርገናል። ከማጫውም እንደዚሁ ከአንድ ሺህ ስምንት መቶ እስከ ሁለት ሺህ የሚሆኑ መልሰናል። ዛሬ ደግሞ ከሶስት መቶ የሚሆን ተፈናቃይ ከመቀሌ እየወጣ ነው ያለው በድምር ከአስራ ሰባት ሺህ በላይ የሚሆን ተፈናቃይ በመንግስት ሞብላይዝ በማድረግ ወደ የአካባቢያቸው እንዲንቀሳቀሱና ወደ ቀያቸው እንዲገቡ ተደርጓል። ዛሬ ሐሙስ ከተመለሱት ተፈናቃዮች አንዱ የሆኑት አቶ ንጉስ ትኩየ በመቀለ ማይልሃም የተፈናቃዮች ማዕከል ለሀያ አንድ ወራት መቆየታቸውን ገልጸዋል። ከቀያቸውና ከቤተሰቦቻቸው ተለይተው አስቸጋሪ ጊዜ ማሳለፋቸውን አቶ ንጉስ አውስተው በዛሬው ዕለት ወደ ቀያቸው እየተመለሱ በመሆናቸው መደሰታቸው ተናግረዋል። ስንፈናቀል ግን በብሔራችን የተፈናቀል ነው። መፈናቀሉ ሁለት ጊዜ መፈጠር ማለት ነው። ቤትህና ሁሉ ነገሮች ትተህ መንከረተቱ ራሱ የነበረህን ስራ ጥለህ እዚህ በቃ በየብረንዳው ላይ ቁጭ ብለህ ዝም ብለህ ስትውል በጣም ይሰማሃል። ግን አሁን ግን ወደ ሀገራችን ስንመለስ ግን ያው እነዛ ወንድሞቻችን ጋር ተመሳስለን አብረን መኖር ነው የምንፈልገው። ሰላም ነው የምንፈልገው። ከሰላም በላይ ምንም የሚመጣው ነገር የለም። ተስማምተን መኖር ነው የምንፈልገው። ሌላው ተመላሽ ተፈናቃይ አቶ ጸጋይ ዮሐንስ ቤተሰቦች ጋር ይኖርክበት ሰው ማህበረሰቡ ጋር ተቀላቅለ ይኖርክበት እያደግክበት ይኖርክበት ሀገር መልቀቅ ማለት ከባድ ስሜት ነው የሚፈጥርብህ። በጣም ችግር ነው። ምንም ወደ ማታውቀው ወጣ ላይ መኖር ይከብዳል። ናፍቆቱም አለ፣ ኑሮውም በጣም ከባድ ነው። በአሁኑ ሰዓት ያለ ስራ ያለ ምንም ድጎማ መኖር በጣም ከባድ ነው። ያሳለፍ ነው አሁን ስንመለስ እንግዲህ ከማህበረሰባችን ከህዝባችን ጋር ተቀላቅለን ያለ ምንም ልዩነት ተስማምተን እንድንኖር ተስፋ አደርጋለሁ። በትግራይ ክልል ጊዜያዊ አስተዳደር በኩል በዛሬው ዕለት ወደ ራያ አላማጣና አካባቢው በይፋ የተመለሱት ተፈናቃዮች የመጨረሻዎቹ እንደሆኑ የደቡባዊ ዞን አስተዳደር አቶ ሀፍቱ አስታውቀዋል። አቶ ሀፍቱ ከአሁን በኋላ ወደ ራያ አካባቢ የትግራይ ተፈናቃዮች መንግስት የሚመልሰው እንደማይኖር ጠቅሰው የመልሶ ማቋቋም ተግባር ከፍተኛ ትኩረት እንደሚሻ አመልክተዋል። ከተመላሾቹ አንዱ ተፈናቃይ አቶ ጸጋይ ዮሐንስ ቀያችን ለሁሉም ይበቃል ካሉ በኋላ መንግስት ሰላምን ሊያሰፍንና ሁሉንም በእኩልነት መመልከት እንደሚገባው ተናግረዋል። ህዝቦች ልዩነት የላቸውም። ተዋደው ተፋቅረውና ተስማምተው የሚኖሩ ናቸው። አንዱ ከአንዱ በምንም መንገድ ሊለይ አይችልም። በብሔር በብሔር በምናምን ልዩነት የሚባል አይታወቅም ማለት። ጦርነት የሚፈጥሩት ራሳቸው ናቸው። በጦርነቱ ምክንያት የሚጎዳው ግን ህዝቡ ነው። በዛም በዚህም የሚሞተው ህዝብ ቀላል አይደለም ማለት ነው። የወደመው ንብረት መተፋ ህይወት በጣም ከባድ ነው። ከባድ ጊዜን አሳልፈናል። ስለዚህ እዚህ ላይ ሊያበቃ ይገባል። የራያ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ አቶ ሀይሎ አበራ በበኩላቸው ባለፈው ሳምንት ለአሜሪካ ድምፅ በሰጡት አስተያየት የትግራይ ክልል በተፈናቃይ ስም እየመለሳቸው ያሉት የህወሀት ታጣቂዎች ናቸው ሲሉ አመላለሱን መቃወማቸው ይታወሳል። በአብዛኛው የራያ አላማጣ አካባቢዎች የህወሀት ታጣቂዎች አሉ በማለት የሚከሱት አቶ ሀይሎ አበራም በተፈናቃይ ስም ሰዎች መመለስ የተጀመረው ታጣቂዎቹ ከአካባቢው ሳይለቁ ነው ሲሉ ድርጊቱን ተችተዋል። የትግራይ ደቡባዊ ዞን አስተዳዳሪ አቶ ሀፍት ኪሮስ በምላሹ የተፈናቃዮቹ አመላለስ ከፌዴራል መንግሥት ጋር በመነጋገር እየተፈጸመ እንዳለ አስረድተው ከጦርነቱ በፊት የታጠቁ እንደሆኑ የገለጿቸው ነዋሪው የሚጠብቁ ናቸው ያሏቸው ተፈናቃይ ሚሊሻዎችም ወደ ቀያቸው የመመለስ መብታቸው አላቸው ሲሉ ክሱን ተከላክለዋል። ለአሜሪካ ድምጽ ሙልጌታ ጽበሃም መቀለም